በኮሮና ቫይረስ ምክንያት 100 ሺህ ሰዎች የተቀጠፉባት አሜሪካ በሚሞሪያል ዴይ ዩናይትድ ስቴትስ ባካሄደቻቸው ጦርነቶች ለሀገራቸው የተሰዉ በመቶ ሺዎች የሚቆጠሩ ዜጎቿን ዛሬ ሰኞ ሚሞሪያል ዴ በሚል በተሰየመው የመታሰቢያ ቀን እያሰበቻቸው ትገኛለች። እነዚህን ለሀገራቸው የወደቁ አርበኞችን ለማሰብም በመላ አገሪቱ ባንዲራ ዝቅ ብሎ እንዲውለበለብ ለበለብ ተደርጓል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝም ከትላንት በስቲያ አርብ እስከ እሁድ ድረስ በኮሮና ቫይረስ ምክንያት ህይወታቸው ለተቀጠፉ 100,000 የሚጠጉ አሜሪካውያን መታሰቢያ እንዲሆን በሚል ለሶስት ቀናት የአሜሪካ ባንዲራ ዝቅ ብሎ ተውለብልቧል። ከዩናይትድ ስቴትስ የአርበኞች ጉዳይ ሚኒስቴር በተገኘው መረጃ መሰረት አንድ ሺህ አርበኞች በኮሮና ቫይረስ ምክንያት ህይወታቸውን አጥተዋል። እነዚህን አርበኞች ጨምሮ አንድ መቶ ሺህ አሜሪካውያን በቫይረሱ ምክንያት ህይወታቸውን በማጣታቸው ዩናይትድ ስቴትስ በሟቾች ቁጥር ከዓለም ቀዳሚውን ስፍራ ይዛለች። ለሀገራቸው የወደቁ ዜጎችን ለማሰብ በተሰየመውና ብሔራዊ በዓል በሆነው የዛሬው ሰኞ ሚሞሪያል ዴይ ወትሮ ይፋዊ ያልሆነ የበጋ ወራት የሚጀምርበት ወቅት ነበር። ቤተሰቦች ለሽርሽር ወደ ባህር ዳርቻ ጎራ የሚሉበትና የሚዝናኑበት ጊዜም ነበር። ነገር ግን ዘንድሮ በኮሮና ቫይረስ ምክንያት በተላለፈው አካላዊ ርቀትን የመጠበቅ መመሪያ ወደ ተለያዩ ቦታዎች የሚደረጉ የጉዞ እቀባና በሚሊዮኖች የሚቆጠሩ ሰዎች ስራ ማጣት ምክንያት የዘንድሮ የመታሰቢያ ቀን ካለፉት ዓመታት የተለየ መልክ እንዲኖረው አድርጎታል። ፕሬዚደንት ዶናልድ ትራምፕ አርሊንግተን የሚገኘው ብሔራዊ መካነ መቃብር እና ባልቲሞር ፎርት ማካሄነሪ የሚገኘው እንደ አውሮፓውያን አቆጣጠር በ1812 ጦርነት በተካሄደበት ታሪካዊ ቦታ ተገኝተው የአበባ ጉንጉን ለማስቀመጥ እቅድ ይዘዋል። ይህንን እቅድ የተቃወሙት የባልቲሙሩ ከንቲባ ጃክ ያንግ ትራምፕ ወደ ባልቲሙር ዝር እንዳይሉ መልእክት ልከዋል። ድርጊቱ በስቴቱ የተላለፈውን ቤት ውስጥ የመቀመጥ ውሳኔና የጉዞ ቀባን የሚጥስ በመሆኑ ለሰዎች የተሳሳተ መልእክት ያስተላልፋል ብለዋል። ከንቲባው ጃክ አያይዘውም ፕሬዚዳንት ትራምፕ የአፍና አፍንጫ መሸፈኛ ማስክ ለማድረግ ፈቃደኛ ባለመሆናቸው ለጉብኝት የያዙት እቅድ አስፈላጊ አይደለም ብለዋል። በሌላ በኩል የጤና ባለሙያዎችና ባለስልጣናት ወደ ባህር ዳር ዳርቻ ሄደው በመዝናናት ላይ የሚገኙ ሰዎች ቢያንስ አካላዊ መራረቃቸውን እንዲጠብቁና ጥንቃቄ እንዲያደርጉ እየጎተጎቱ ይገኛሉ። በዋይት ሀውስ የሚገኘው የኮሮና ቫይረስ መከላከል ግብረ ኃይል አባል ዶክተር ዴቦራ በርክስ በበኩላቸው ትናንትናና ከትናንት በስቲያ ሰዎች ወደ ውጭ ወጥተው በመዋኛ ቦታዎችና በመዝናኛ ቦታዎች ላይ ያለፊት መሸፈኛ ያደርጓቸው የነበሩ መዝናናቶች በቪዲዮና በፎቶ ታይተዋል። ይህ ደግሞ ሁኔታውን በጣም አሳሳቢ ያደርገዋል ብለዋል ውጭ መሆን እንደሚረዳ እናውቃለን። ፀሐይም ቫይረሱን ለመግደል አስተዋጽኦ እንዳለው እናውቃለን። ነገር ግን ይህ ሁኔታ ሰዎች ኃላፊነት በተሞላበት መንገድ ርቀታቸውን ጠብቀው መንቀሳቀስ ግዴታቸው የመሆኑን እውነት አይቀይረውም ብለዋል ዴቦራ። ትላንት እሁድ ለፎክስ ኒውስ በሰጡት ቃለ ምልልስ በመላው የአገሪቱ ክፍል የሚገኙ አሜሪካውያን ቫይረሱ በእርግጥም ውጭ ላይ መኖሩን በተመለከተ ግልጽ መልእክት ተላልፎላቸዋል፣ ገብቷቸዋልም የሚል ተስፋ ነበረኝ ብለዋል። ባዩት ነገር ማዘናቸውን የገለጹት ዶክተር ዴቦራ። ከዩናይትድ ስቴትስ በኮሮና ቫይረስ ክፉኛ የተጠቃችው ኒውዮርክ ገዢ አንድሪው ኩሞ በበኩላቸው ግዛቱን እንደገና የመክፈት ምዕራፍ ላይ እንገኛለን ብለዋል። አሁን እየታየ ባለው የቁጥር መረጃ ኒውዮርክን ወደ መክፈቱ አቅጣጫ እየወሰዳት ነው ብለዋል። ፈረንሳይ ለስደተኛ ሰራተኞችና ከአውሮፓ አገሪቱን ለመጎብኘት ለሚፈልጉ ጎብኚዎች ድንበሯን ከዛሬ ጀምሮ ክፍት አድርጋለች። ስፔንም የተወሰኑ የባህር ዳርቻዎችን ክፍት ማድረጓን አስታውቃለች። ማድሪድና ባርሴሎናም ከአስር ሰዎች በላይ የሚታደሙበትና በቡድን የሚደረጉ እንደ ሙዚየም የመጎብኘትና ውጭ ላይ ባሉ ሬስቶራንቶች የሚደረጉ መዝናናቶችን በግማሽ እንዲካሄዱ ፈቅዳለች። ብራዚል ሌላ መልክ ይዛለች። ዛሬ ስድስት መቶ ሀምሳ ሶስት ሰዎች በብራዚል ህይወታቸውን አጥተዋል። ሶስት መቶ ስልሳ ሺህ ሰዎች ደግሞ በቫይረሱ በመያዛቸው ከዩናይትድ ስቴትስ ቀጥሎ ሁለተኛ ሀገር ሆናለች። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በመንግስታቸው የታወጀውን የአስቸኳይ ጊዜ አዋጅ ባነሱበት ወቅት በአገሪቱ የሚገኘው የቤዝቦል ተጫዋች ቡድን ደጋፊዎቻቸው በሌሉበት በመጪው ሰኔ አስራ ዘጠኝ ውድድር የመጀመር እቅድ እንዳላቸው አስታውቀዋል። ደቡብ ኮሪያ በበኩሏ ከነገ ማክሰኞ ጀምሮ በታክሲና በህዝብ ትራንስፖርት የሚገለገል ማንኛውም ሰው የአፍና አፍንጫ መሸፈኛ ማስክ እንዲያደርግ ግዴታ አስቀምጣለች። ከረቡ ጀምሮ ደግሞ ለየትኛውም የአገር ውስጥና የውጭ ሀገር በረራ ማስክ ማድረግ የውዴታ ሳይሆን የግዴታ መመሪያ ሆኗል። ኮሮና ቫይረስ ዓለምን እያስጨነቀ ባለበት በዚህ ወቅት ዛሬ ሰኞ የሚከበረው ሜሞሪያል ዴይ የአውሮፓውያኑ ግንቦት ወር በገባ በመጨረሻው ሰኞ ብሔራዊ በዓል ሆኖ እንዲከበር የተደነገገው በ1971 ዓ ም ነው። በ245 የአሜሪካን ዕድሜ ውስጥ 1.1 ሚሊዮን የሚገመቱ አሜሪካውያን በጦርነቶችና በእርስ በርስ ግጭቶች ህይወታቸውን አጥተዋል። ዛሬ ደግሞ በኮሮና ቫይረስ ምክንያት 100 ሺህ ሰዎች ህይወታቸው ተቀጥፏል። You're